የሶስቱ ተቃዋሚ ፓርቲዎች አመራር አባላት እና አቶ ዳንኤል ሽበሺ አቃቢ ሕግ ከመረጃና ደህንነት አገኘሁት ባለው ማስረጃ ላይ ያላቸውን አስተያየት ለፍርድ ቤት በጽሑፍ አስረከቡ። ፍርድ ቤቱ ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል። ዘጋቢያችን መለስካቸው አማ የፍርድ ቤቱን ሂደት ተከታትሎ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። ቀደም ሲል በነበረው ቀጠሮ አቃቤ ህግ ከብሔራዊ መረጃና ድህንነት መስሪያ ቤት አገኘሁት ባለው ማስረጃ ላይ መልስ ሰጪዎች የቀድሞው አንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺ፣ የሰማያዊ ፓርቲ አመራር አባል አቶ የሸዋስ አሰፋ እና የአረና ትግራይ ለሉዓላዊነትና ለዴሞክራሲ አመራር አባል አቶ አብርሃ ደስታ በየግላቸው ያዘጋጇቸውን አስተያየቶች ዛሬ ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አስረክበዋል። ከፍርድ ቤቱ እንደተገለጸው አቶ ዳንኤል ሽበሺ በዘጠኝ ገጽ፣ አቶ አብርሃ ደስታ በዘጠኝ ገጽ፣ አቶ የሸዋስ አሰፋ በአምስት ገጾች የተጠቃለሉ አስተያየቶቻቸውን ለፍርድ ቤቱ አቅርበዋል። ፍርድ ቤቱ አክሎም በቀረቡት አስተያየቶች ውስጥ ሕገወጥ ነገሮች ካሉ መልስ ሰጪዎቹ እንዲያወጡ ሊያዝ እንደሚችል ገልጾላቸዋል። አቃቢ ሕግ ጽሑፎቹ ያስፈልጉኛል ካለ በእጅ የተጻፉ በመሆናቸው ቅጃቸውን ከፍርድ ቤት ሊወስድ እንደሚችልም ፍርድ ቤቱ አሳውቋል። በዛሬ ዕለት በችሎት የነበሩት ሌሎች መልስ ሰጪዎች ከእስር የተፈቱት የቀድሞ አንድነት ፓርቲ አመራር አባል አቶ ሀብታሙ አያሌውና እና አቶ አብርሃም ሰለሞን ናቸው። አቶ ሀብታሙ አያሌው አስተያየታቸውን በቀደመው ቀጠሮ ያቀረቡ መሆናቸው ይታወሳል። አቶ አብርሃም ሰለሞን በተለይ ይህ ማስረጃ የሚመለከታቸው ስላልሆነ አስተያየት መስጠትም አይጠበቅባቸውም። ፍርድ ቤቱ በመጨረሻ መዝገቡን መርምሮ ውሳኔ ለማሰማት ለመጋቢት 30 ቀን 2008 ዓ.ም ቀጠሮ ቆርጧል። አምስቱ መልስ ሰጪዎች አቃቤ ከአንድ ዓመት ተኩል በፊት በዘላለም ወርቅአገኘሁ የክስ መዝገብ ከሌሎች አምስት ተጠርጣሪዎች ጋር በመሠረተባቸው የሽብር ወንጀል ክስ ባለፈው ነሐሴ ወር አጋማሽ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዳሰናበታቸው አይዘነጋም።